ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ፣ አስገባቸው ከአሜሪካ ድምፅ ሬዲዮ የጋቢና ጉዞአችን ቀጥሏል። ባለሙያዎቹ አውጥተዋል፣ አውርደዋል። አፍሪካን በፍቅር ብድ ክንፍ ያደረገው ዲጄ ፋቱ ነው ብለዋል። እዚህ ስቱዲዮ አብሮን ያመሻል። አድማጮቻችን እንዴት ናችሁልን? በያላችሁበት ዘና ፈታ በሉ። እኔ ዲጄ ፋቱ ሄኖክ ሰማ እግዜርም ከዚህ ከአሜሪካን ድምፅ ጋቢና ቪኦኤ ጋቢና ሚውዚክ ዲጄ ፋትስ አፍሪካን በፍቅር ብድ ክንፍ ያደረገው ቁጥሪያን ዲጄ ብለነዋል። በዛሬው ፕሮግራማችን ላይ እንግዳ ለን ለምን ራሱን ነው ያስተዋወቀንም ስሜ የአዴሳ ዘውገ ቦጃ እባላለሁ። የተወለድኩት አምቦ የምትባል ከተማ ውስጥ ነው። ሄጄ ነበር። አሁን አምቦ ለምርጫ ሄጄ ነበር። በጣም ጥሩ እንግዲህ ደስ የምትል ውብ ሀገር። ለነገሩ እዛ ተወልጄ ወደ አዲስ አበባ የመጣሁት ሁለት ዓመት እያለ ነው። ስለዚህ አዲስ አበባ ያደግኩት ነው። የአዲስ አበባ ልጅ ነኝ። መርካቶ ነው ሰፈሬ፣ መሳለሚያ ሰው። ያው የትም ተወለድ መርካቶ ደግሞ የሚባለው ዛድግ ያለው ሰላም አምቦ፣ ሰላም መርካቶ፣ ሰላም መሳለሚያ። አስቀድመን ያሰማናችሁ ከአንድ ቢሊየን ሕዝብ በላይ የሚወክለውን የአፍሪካ ሕብረት ባንዲራን ዲዛይን ያደረገው ያደሳ ቦጃ ያዲሱጋርአብሮን ያመሻል ያዲ መሃል ላይ ስናወራ በኢንተርቪዋችን ላይ የአሜሪካን ድምጽ ሬዲዮ ያዳምጥ ነበር ከልጅነቱ ጀምሮ ያለውን ትውስታ አካፍሎናል። ደርሰዋል ሰዋል፣ እየመጡ ነው። ከአሜሪካ ድምፅ ሬዲዮ የጋቢና ጉዞችን ይቀጥላል። እዚህ በስቱዲዮ ስናስተናግዳቸው የምናመሸው ሄኖክ ሰማግዜ እና ዲጄ ፋትሱ ይገኛል። ዳም ብራውን ዝግጅታችን ይመራል። Hey, what's up? This is Justin Timberlake. Yo, what's up? This is Rival thick Yeah yeah yeah, it's that little Chico Pit Bull, Mr. 305, and you are in the mix with Africa's live DJ, DJ. TJ Fact on the one and two. One love with miss missions. አድማጮቻችን እንዴት ናችሁልን? በያላችሁበት ዘና ፈታ በሉ። እኔ ዲጄ ፋትሱ ሄኖክ ሰማእግዜርም ከዚህ ከአሜሪካን ድምፅ ጋቢና፣ ቪኦኤ ጋቢና ሚዚክ ወይም ጋቢና ሙዚቃ ፕሮግራማችን እናንተን ለማዝናናት ታጥቀን ተነስተናል። ሙዚቃ ልጋብዛችሁ እንግዲህ አዘጋጅቼላችኋለሁ። ይህ ሙዚቃ የምጋብዛችሁ ቴን ስ ፍራይይ ናት ጀስ ጋ ፔል ይሰኛል ይህ ሙዚቃ እንግዲህ ኦሪጂናሊ የጆኒ ጌል የሚባል የታወቀ ሙዚቀኛ ሙዚቃ ነበረ። ኒንክች ወስደው እንደ አዲስ አቀነባብረው እንዲሰርሰውታል እሱን ወደ እናንተ እናደርሳለን። I see jumping my ride. Right. Okay. radio rocking hottest champ. እናመሰግናለን ዲጄ አስቀድሜ እንዳልኩት ነው ሰምታችኋል አፍሪካን ከካኖ እስከ ኬፕታውን ከመርሳ እስከ ኪንሻሳ በሙዚቃ ፍቅር እብድ ክንፍ ያደረገው ቁጥር አንድ ዲጄ ፋትሱ እዚህ ቁጭ ብሎ ከፍለፊት የተለያዩ ሙዚቃዎችን ይጋብዛል። አድማጮቻችን፣ የስቱዲዮ እንግዳ አለን ዛሬ አብረውን የሚያመሽ ሁለታችን ብቻ አይደለንም። ያደሳ ቦጃ ያዲ ባጭሩ፣ ዲጄ ስለ እስኪ አጠራ አድርገህ ስለ ያደሳ የምትለዋለ። ያደሳ እንግዲህ በጣም በብዙ ስራ ዘርፎች የተሰማራ ወጣት ነኝ። አባት ነው፣ ወንድም ነው፣ ግራፊክ ዲዛይነር ነው፣ የእኛም ጓደኛ ነው፣ ሙዚቀኛ ነው ጋቢና ቪኦኤ ወዳጅ ነው ማለት ነው። ለአድማጮቻችን ለመንገድ ያህል በእርግጥ እዚህ ስቱዲዮ እንግዳ ያደረግነው ስለ ስራዎቹ እንዲያወያየን ነው። ከአንድ ቢሊዮን ህዝብ በላይ የሚወክለውን የአፍሪካ ህብረት ባንዲራ የፈጠረ ጥበበኛ ነው። እውነት ነው። ልዩ ልጅ ነው። የሚያውቁት ባንዲራ አረንጓዴ ሆኖ የአፍሪካ ማፕ አለችበት የአፍሪካ ካርታ፣ ከዛ ዙሪያውን ኮከብ አለበት። እስኪ ራሱን አስተዋውቆን ስለ ስራው ስለ ኑሮ ይንገረን አ ግራፊክ ዲዛይነር አም ፔንተር አም ሚውዚሽን አድማጮቻችን ይቅር ይሉሃል ብዬ አስባለሁ። የአማርኛ ዝግጅት ላይ ነው ያለው። ይቅር ግራፊክ ዲዛይን እንግዲህ በአማርኛ ምንድን ነው የሚባለው? እሱን እንግዲህ አንተ ተወጣ። አንተ ነው የምትሰራው በአማርኛ ግራፊክ የሚሰራ ማለት ነው። ሙዚቀኛ ነኝ፣ ሰዓሊ ነኝ፣ አባት ነኝ፣ ባለቤት ነኝ ወንድምም ነኝ። እንኳን ደህና መጣህ። በጣም አመሰግናለሁ። እንደውም እንደሰማሁት ሆነ የገቢና የሚባለው እስገ ቢግ ሾው ዲጄ ፋትሱም ከዚህ በፊትም በማድረገው ስራ በሙሉ እኔን ለመርዳት እኔን ለማበረታታት ወደ ኋላ ማይል ጥሩ ወንድም ነው እና ዛሬ በጣም ትልቅ ክብር ነው የሚሰማኝ ስላለ ዝነኛ እንደሆነ ታውቃለህ። ኢትዮጵያ ዲጄ ካልክ ሰው በሙሉ የሚቀጥለው ፋትሱም ብሎ ነው የሚገባው። አንተም በስራህም ምን ያህል ትልቅ ስራ እየሰራህ እንደሆነ አቃ ወሬ የወሬ የለውም ፍሬ በእውነቱ በጣም ደስ የሚል ነው እንደናንተ አይነት ወጣት ገና ብዙ ነገር መስራት የሚችል ጋዜጠኞች እዚህ ቪኦኤ መምጣታችሁ ራሱ ለቪኦኤ ትልቅ ነገር ነው በዛ ላይ ደግሞ ለሀገራችንም ወደሚቀጥለው ምዕራፍ እንድንሸጋገል ያደርገናል ብዬ ስለምገምት በእውነተኝነት በጣም እናመሰግናል ምናመሰግ እስቲ ግን አድማጮች ምናልባት አሁን ፋሱ ሲያመጣህም እኔም ሳስብ ነበር፣ አድማጮች ማን ነው እንደዚህ እያለ ያለው እንዳይሉ፣ እስኪ የሰራሃቸውን ስራዎችና እንደ ሙሉ ስምህንም አስተዋውቀን የተወለድክባትን መንደር። ሰላም እንዴት ናችሁ በል። በጣም ጥሩ ስሜ የአዲሳ ዘውገ ቦጃ እባላለሁ። የተወለድኩት አምቦ የምትባል ከተማ ውስጥ ነው። ሄጄ ነበረ አሁን አምቦ ለምርጫ ሄጄ ነበር። በጣም ጥሩ እንግዲህ ደስ የምትል ውብ ሀገር የምታውቁት ያው ታዋቂው የአምቦ ውሀ መጠጥና ጸጋዬ ገብረ መድኅን፣ እና ሃጫሉ ሁንዴሳ ያደጉበት ከተማ መረራ ጉዲና ላለማለት ነው። መረራ ጉዲና አረ ብዙ ብዙ አሉ። በጣም ዶክተር ያሉ ዘውገ ያሉ ይቀጥላል ስሙ እና እነዚህ ሰዎች የፈለቁበት ጥሩ ከተማ ከአዲስ አበባ መቶ ኪሎ ሜትር ርቀት ላይ ያለች ነች። ለነገሩ እዛ ተወልጄ ወደ አዲስ አበባ የመጣሁት ሁለት ዓመት እያለሁ ነው። ስለዚህ አዲስ አበባ ነው ያደግኩት፣ ነው የአዲስ አበባ ልጅ ነኝ። መርካቶ ነው ሰፈሬ፣ መሳለሚያ ሰው ያው፣ የትም ተወለድ መርካቶ ደግ ነው የሚባለው። ስለዚህ እዛ ድግ ያለው በጣም ግሩም ሙዚቃ ነው። ያዴ የምንለው ታዲያ ያደሳ ቦጃን ነው። ለምን መጣ ዋሽንግተን እዚህ እኛ ሰፈር በጣም ጥሩ ዲሲ። የመጣሁት የጃን ኬሪ ስቴት ዲፓርትመንት ኢንቫይት አድርጎ የመጣሁት ለስብሰባ በዓመት አንድ ጊዜ የአሜሪካ ውስጥ ያሉ ዳያስፖራ ከተለያየ ሀገር መጥተው አሜሪካውያኖች ሆነው ነገር ግን ሀገራቸውን የሚረዱ ሰዎችን የአሜሪካን መንግስት ያበረታታል እና ማበረታታት ብቻ ሳይሆን ፓርትነር አብሮ ሆነው በጣምራ ሆነው እንዲሰሩ መንገድ ይከፍታል ማለት ነው እና እኔ ኢትዮጵያን ሪድስ የሚባል ኦርጋኒዜሽን አለ እዚህ እና ደግሞ ኦፕን ሄርት ቢግ ድሪምስ የሚባል ኦርጋኒዜሽን አለ። በጣም ጥሩ ጥሩ ጥያቄ ነው እና የእኛ ስራ ምንድን ነው? ትምህርት ቤት የሌለባቸው ቦታዎች ላይ ትምህርት ቤት እንከፍታለን። ላይብረሪ በሌለባቸው ቦታ ላይብረሪ እንከፍታለን። እንደዚሁም ደግሞ የአስተማሪዎች በቂ ትሬኒንግ በማገኙ ቦታ ላይ አንዳንድ ትሬኒንጎች ለመስጠት እንሞክራለን እና የእኛ ሲያትል ያለው ኦፕን አርት ቢግ ድሪምስ ምንድን ነው? ሲያትል ውስጥ ያሉትንና ኢትዮጵያን ውስጥ ያሉ ተማሪዎችን ለመርዳት የሚፈልጉ ሰዎችን በአመት አንዴ የፈንድሬዝ እናደረግ እናዘጋጅና፣ ግብዣ እዛ ላይ የተገኘውን ብር ለእነዚህ ሰዎች ሰጥተን፣ እነዚህ ሰዎች ኢትዮጵያ ውስጥ ተማሪ ያስተምራሉ፣ አስተማሪ ትሬን ያደርጋሉ፣ ላይብራሪ ይሰጣሉ። እንም አንዳንዱ ላይብራሪ ይገርመሃል፣ መግባት የማይችሉባቸው ቦታዎች ስለሆኑ በፈረስ ነው የሚሄደው መጽሐፉ። በፈረስ ሄደው እነዚ ልጆች አስተምር፣ ምክንያት አንዳንዶቹ ገና ትምህርት ቤት ያልተከፈተባቸው ቦታዎች አሉ። እና ይህንን ነገር የነዚህ ኦርጋኒዜሽን እዚ ስቴት ዲፓርትመንት ስላወቁ ሲያትል ላይ የዛሬ አመት አሲስታንት ሴክሬታሪው ሲስታንት ሴክሬታሪ ኦብራያን የሚባለው ሲያትል መጥቶ እኔን ኢንተርቪው አድርጎ የነበር ሾው ላይ ሲያትል ሴንትራል ኮሌጅ ላይ የኔ ዌብሳይት ላይ ገብተው ሰዎች ማግኘት ይችላሉ ኢንፎርሜሽኑን። እና እዛ ስብሰባ ላይ ወደ ዲሲ ደግሞ አመታዊ ሲደረግ እጠራሃለሁ ብሎ ነበር። በየአመቱ ስቴት ዲፓርትመንት ይህን በውጭ ሀገር ከሚኖሩ ኢትዮጵያውያን ጋር በተለይ ሀገራቸው ገብተው አሁን እንዳልከው የሚሰሩ ሰዎችን ጋብዘው ይወያያሉ። በተለይ በንግድም ቢሆን የንግድ ስራ ያቋቋሙ የስራ ፈጠራ ስራ የፈጠሩ በርካታ ሰዎችና ድርጅቶችን ነው የሚጋብዙ በትምህርት ላይ እንዴት አተኮርክ አንተ ወይ አተኮራችሁ በጣም ጥሩ እኔ ትምህርት ላይ አተኮርኩበት ምክንያት በእውነት ለመናገር እውነተኛ ስጦታ እና እውነተኛ ነገር ነው ብዬ የምገምተው በትምህርት ላይ የተመሰረተ ነገር ነው ምክንያቱም አንድን ሰው ያው እንደምታውቀው አሳ ከምትሰጠው አሳ ማጥመድ ካስተማርከው የበለጠ ዘላለም ይበላል ይባላል ትምህርትም እንደዚህ አሳን ከምትሰጠው አሳ ማጥመድ ብታስተምረው ዘላለም ይበላል የሚባል ነገር አለ ሴምቲንግ በትምህርትም እኛ ድን ብለን ከዚህ ምግብ ወይም ልብስ ምናምን ለመርዳት ከምትሞክር እዚያ ያሉትን ሰዎች ካስተማርን እዚያ ያሉ ወጣቶችን ትምህርት እና መጽሐፍ ከሰጠናቸው በመጽሐፍ ጋር አብሮ ዓለም ይከፈትላቸዋል እና ያነባሉ። በማንበባቸው ምክንያት ደግሞ ጤንነታቸው የተሻለ ይሆናል፣ ይጠጣሉ፣ የተሻለ ኑሮ ይኖራሉ፣ ኢንቫይሮመንታቸው እና አገራቸው ይለወጣል እና የሚል እምነት ስላለኝ ሁል ጊዜ እኔ ትምህርት ላይ ነው ፎከስ ማድረጉ። እኔ ምራት የራሴን ህይወት ዞር ብዬ ሳይ ዛሬ የሆንኩትን የሆንኩት ማንም ምን ሰዎች ረዱኝ አሉ ወንደ ወይ ግን እንደ እኔ በትምህርት የተጠቀመ ሰው የለም እኔ አባቴን የሞተው ሁለት ዓመት እያለው ነው ያለ አባት ያደኩ ሰው ነኝ እና ለምንድን ነው ዓለም ላይ እንደዚህ ብዙ ነገር መስራት የቻልኩት ትምህርትን ስላገኘው ነው ሲያትል ስመጣ አንደኛው ዩኒቨርሲቲ በግራፊክ ዲዛይን ዲግሪ ወስጃለሁ ሌላ ዩኒቨርሲቲ ደግሞ በቪዥዋል ኮሚኒኬሽን በሚባል ሌላ ዲግሪ ወስጃለሁ ስለዚህ እዚህ ሀገርም ኤክስቴንሲቭ የሆነ ትምህርት ቤት ሄጃለሁ ግን ይሄ ሁሉ ምልህ ኦፖርቹኒቲ የተከፈተልኝ ስለተማርኩ ነውኝ እንጂ ችሎታው ቢኖርህ ለምሳሌ ጋኖስ መብራት ነው መሆነ ምንድነው ትምህርቱን እነዛ ሰዎች ልጆች ወጣቶቹ መብራታቸው ይኖሩ ነው ከዛ በኋላ አንድ ቀን ዘብሮ ይወጣሉ አንድ ቀን የሆነ ሰው ይሆናሉ የሚል ነው እና ዋናው ዓላማ የሱ ነው እና ይሄ ደግሞ የእኔ ብቻ አይደለም፣ የእኔ ስራ ብቻ አይደለም። ብዙ ሰዎች ናቸው የሚተባበሩት። እኔ ምንድን ነው ማድረገው የእኔን ሰዎች እያውቁኝ ስለመጡ በሌላም በአርቱም በሙዚቃውም በምኑም የእኔን እውቅና ለዛ ላይት እንዲሆን ስል አሁን ለምሳሌ ኢንተርቪው ሳደርግ በሙዚቃ አመናውራት ለትምህርት ሆነ ገባ በር ይከፍታል፣ ለእንደዚህ በሚል በጣም የሚገርምህ አሲስታንት ዳይሬክተሩ እና የዳያስፖራን ፕሮግራም ያዘጋጀው ሰው ወንድማችን ነው እና ቶማስ ደባስ ይባላል። በጣም ኢንስፓየር የሚያደርግ ወንድም ነው። ላይክ በጣም ስታየው በጣም ጥሩ እንትን ያለው እና ወደፊት እንግዲህ ከእነሱም ጋር በመስራት የተሻለ በፈንድ ማግኝተን የተቻለ ድል ማግኝተን ያንን የጀመርነውን ነገር በማስፋት መንገድ ጠርገናል። ያው እንደምታውቀው ደግሞ ቤቢ ዋክ የጻል ልጅ አካሄድ ነው ሁልጊዜ እርዳታ ነገር ስታደረግ በአንድ የሚሳካ ነገር የለም። ቀስ እያልን ነው የምንለውጠው እና መንገዱን እየከፈትን ነው ማለት ነው። ሄኖክ የምትጠይቀው ጥያቄ ከሌለ ተማር ልጄ የሚለውን ዘፈን ጋር ተማር ልጄ፣ ይኔን ድምጽ ግንዴ ታየው፣ ወገን ዘመድ የለኝ ሀብት የለኝም በጄ ተማር ልጄ፣ ሌት ሀይን ላልተማረ ሰው ግን ቀኑ ጨለማ ነው፣ ስማይ ልጄ

የሄኖክን ድምፅ መስራት ስለፈለግኩኝ እኔ ዘፈን ልምረጥለትለት እሱ ይዘፍናል። እሱ ከዘፈነ በትክክል እሱ ደግሞ ወደ እኔ መርጥልኝና እኔ ዘፍነዋለሁ። የዘንባባ ማርነሽ ወለላሽ የረጋ

Ah, you view in I'm a mag I am trying to remember you want to know. I'd much a chat you know like a button. Oh, I don't like that was that was a good one. That was a good one. That was a good one. I draw VOE. በድር ጊዜ ይከለከል ነበር። ገባ ስለዚህ የኛ አለን እንትን አለን የሬዲዮ አለ ሬዲዮ ላይ አንቴና አለ አንቴናው ላይ የሲጋራ ፊልተሩ የለም ቀይ አልሙኒየሙ ተጠቅልሎ ከዛ ዛፍ ላይ ነው ምን ከተው እና እሱ ዳድምጠ ነገር ቤት ምትነግረው ምን አሉ ሲሉ እያሰጉ ነው ሆ በንጋታው ገባ። ዜናው እንኳን ሌላ ቢሆን እያሰጉ በጣም ጥሩ ወርድ ነው። እያሰጉ ነው ተሸንፎ ቤተሰቦች ያዳምጡ ነበረ። ትሩ ስቶሪ ትወቀስ ነበር። ማዳመጥ አንችልም ነበር፣ ይፈሩ ነበር። ምክንያቱም በደርግ ባለስልጣኖች አሉ ካኪ ምናምን ያደርጉሀል አሉ። ዝም ብሎ ሲያልፉ ሁሉ የሚያዩ ምን አባቱ ነው የሚያ ምናም ይሉ አሉ። ሊያሱ ምናምን የተዘጋጁ ተደብቆ ነው ሰው የሚሰማው ማለት ነው። ስለዚህ ተደብቀን ነው የምንሰማው። እና ይህ በስድስተኛው ኤፍ ኤም ምናምን የተላለፈው ከዋሽንግተን ዲሲ አሉላ ከበደኔ ምናምን ስልክ ወይ አሪፍ ነው የሚሆን ነገር ትላለህ። ያው ማይገባን ራት ምን በላው እንትን ሲል ነው ይህ የአሜሪካ መንግስት መቋቋም ነው ሲል ያኔ አንፈልግም ራት ብሉቱ ነው አቋሙ እስኪ ያልቅ ነው ብለው። አሁን ደግሞ እንደዚሁ ያው ዝግጅታችን በዲጂታል በሶሻል ሚዲያም እየመጣና ያለ ነው። አዲስ ደግሞ ወጣቱን የተመለከቱ ዝግጅቶች እያቀረብን ነው። አሁን ያለህበት ራሱ ጋቢና ቪኦኤ ጋቢና ጋቢና ቪኦኤ ወደድከው? ግን እንዴት አሰብከው? በጣም ጋቢና ቪኦኤ በጣም ወድጄዋለሁ። በጣም ቆንጆ ነው። ሀሳቡን ቅድም ሳስረዳው ነበረ። ሁሉም ሰው የሚሳፈርበት ወጣት፣ ሽማግሌ በስፋት ግን ወጣቶችን ይዘን ወደፊት የምንገፋበት ነው። አገሪቱ ወደፊት እየሄደች ነው። አፍሪካ ወደፊት እየሄደች ነው። ወደ ጎንም እናያለን፣ ወደ ኋላም እያየን ያለፈውን እንቃኛለን። ግን ዋናው ነገር በልዩነቶቻችን ተቻችለን በዛች በተሳፈርንባት ታክሲ ውስጥ ሁላችንም እንዘልቃለን። ጋቢናቤ ይህን ነው የሚሰራው። እንግዲህ ሀሳቡንም ወደዋል። በጣም ጥሩ ሀሳብ ለምን እንደሆን ታውቃለህ? እውነት ለመናገር ሜታፎር ነው አሁን የተናገርከው ነገር ራሱ ኢትዮጵያዊነት ራሱ ምን ማለት እንደሆነ ነው የሚገልጸው። ምክንያቱም ኢትዮጵያዊነትን ለምሳሌ ብትወስደው ሁላችንም የተለያየ ዘር፣ የተለያየ መልክ፣ የተለያየ አይነት ቋንቋ፣ የተለያየ ባህል ይዘን የመጣን ሕዝቦች ነን። እኛን የሚያሳምረንና እኛን ትልቅ የሚያደርገን ምንድን ነው? አንድነታችን እንጂ አንድነት ብቸኝነታችን አይደለም። ስለዚህ ያንን የኢትዮጵያ ውስጥ ያለውን መቻቻልና መፈቃቀርና አንዱ አንዳችን ላይ ያለው ነገር ነው እኛ ውበትና ቀለም የሚሰጠን እና የእናንተ ስራ ደግሞ ያንን ቀለም የሚያስተጋባ ነው። ዬ ስለምገምጥ ቀጥሉበት ማለት ነው፣ እንዳልነው ከእነ ልዩነቱ ማለት ነው። ኧረ ሙዚቃ ጋብዘን ዲጄ ፋት ዘንድሮ የፋት የሙዚቃ ድርቅ እኮ ገደለን ከእሱ ጋር። እሺ እኔም እጋብዙ ከሆነ ለሚስቴ ያለውን እንቁን እጋበዛችኋል። ሄዋን ግብረ ማይክል ትባላለች። እውነት ለመናገር ግብረ ማይክል ይግበር ማይክል እኮ ነው ያለው። አዎ ገብረ ሚካኤል ነው የሚባለው። ለመናገር ይሄን ሁሉ ስራ መስራት የምችለው እንደፈለኩም መሆን ምችለው እሷ ከጎኔ ስላለች ነው። በዚህ ምክንያት አመሰግናለሁኝ ለማለት ነው። በዚህ ምክንያት እሷን በማስመልከት ሌሎች ሴቶችን ወክለን ይሄንን ሙዚቃ እንጋብዛለን። ትናንት ነው ከትናንት ወዲያ ፌስቡክ ላይ ያየሁት የሆነ ጓደኛዬ ነው እና እንግዲህ መጀመሪያ ልጁን ሲወልድ ነው መሰለኝ ገብቶ ነበረ ሆስፒታል ያዋልድ ማለት ነው እና ካዋልደ በኋላ ፎቶ አንስቷት ምናምን የለጠፈውን ነው ወንዶች እኛ ጠንካሮች ነን ትላላችሁ፣ ይህን ስላላያችሁ ነው ብሎ ነው የለጠፈውና አሁን በምታወራበት ጊዜ ያ ነበር ትዝ እያለኝ ወደ ሀሳቤ የመጣው። የእኔ ነው የምለው ነገር በሙሉ ከእሷ የመጣ ስለሆነ ሊሪኩን ሲሰሙት የበለጠ የሰሙታል ነውሽ ሽ ሳትፍትል Du bist Foule ich gepar das au mati au

I'm i to it. ታክሲውን እንግዲህ ያዝ ያዝ አድርገውና እናውርደው ሰፈር እደርሳለሁ መሰለኝ። ያ ከመድረሴ በፊት መጀመሪያ ደረጃ ለታክሲ ድራይቨሩም ወያለ ወያለሁሁሉም ምስጋና አቀርባለሁ። ስራችን ነው። ኢትዮጵያ ላላችሁ ወገኖችም ሆነ እዚህ ላላችሁ የዌብሳይት የገብታችሁ ያዴሳ ቦጃ ዳካም ዲኢስቢኦጃኤ ዳካም እንደዚሁም ፌስቡክ ላይ የአዲ ቦጃ ዋይ ኤዲዲ አይ ቢኦጄ አይ ማግኘት ትችላላችሁ። በዚህ አጋጣሚ ሁለታችሁም የምትሰሩት ስራ በጣም የሚያኮራ ነው። በርቱ፣ ኤኒታይም ሰፖርት ፈልጉ ከጎናችሁ ነኝ ያለሁት። አመሰግናለሁ። እንግዲህ ተሳፍሮ ሳይከፍሉ መሄድ የለም። አስከፍለን ነው ምንለቀልአሁን ለሚያደምጡን ወጣቶች አንድ የሆነ በአንድ መስመር የሆነ አስ ነገር አስተማር በሙዚቃውም፣ በአርት በስዕሉ መግፋት ለሚፈልጉ እንግዲህ ምንድን ነው እኔ የምለው ራሳችሁ ላይ እመኑ። ያላችሁን ታለንት እና ያላችሁን እውቀት እመኑበት፣ በርቱበት እና ስሩበት። ማንም ሰው አታረጉትም ብሎ አይንገራችሁ። በምታ በራሳችሁ በማመናችሁና በስራችሁ በማመናችሁ ዓለምን ትለውጣላችሁ። ሁላችሁም አሸናፊዎች ናችሁ። በጣም እናመሰግናለን። ታንኪዩ ታንኪ ገቢና ቪኦኤ ገቢና Deep DJ set <laughs> <Fair, fair, soon. laughs> Perfect, <sussurra> <sussurra>

ከያዲህ ጋር ያደረግነው ቆይታ በዚሁ ተጠናቋል። እሱንም አውርደነዋል። በዚህ ሙዚቃ የምንሰነባበት ይሆናል። አስተያየቶቻችሁን ሁልጊዜ ላኩልን። ቪኦኤ አምሃሪክ በፌስቡክ እና በትዊተር ሃሽታግ ጋቢና ቪኦኤ ብላችሁ ላኩልን። የስልክ ቁጥራችን ደግሞ 2022059942 የውስጥ መስመር 14 ነው። ጋቢና ቪኦኤ ሄኖክ ሰማእግዜር እና ዲጄ ፋትሱ ነበርኩኝ። እስካሁን ድረስ የተለያዩ ጣም ዜማዎች እንሳሰሟቸው የቆየሁት እናመሰግናለን። ስላደመጣችሁንም እናመሰግናለን። ዝግጅታችንን የመራው እሱ ነው። ሰላም እንላለን። ሁላችሁም በሰኞ ዝግጅታችን እስከምንገናኝ ሰላም።